እንደ ምናምሽታችሁ ልኛል የተከበራችሁ አድማጮቼ፣ ብራዚል የምታስተናግደው የዘንድሮው የዓለም እግር ኳስ ዋንጫ ውድድር የፊታችን ሐሙስ ይጀመራል። ሦስት ቀናት በቀሩት በዚህ በዓለማችን ትልቁን ትኩረት በሚስበው የዋንጫ ፍጻሜ ውድድሮች ለመሳተፍ ከባዱን ማጣሪያ ያለፉት የአፍሪካ ብሔራዊ ቡድኖች አምስት ናቸው። በምሽቱ ዝግጅቴ ውስጥ ቅድሚያ ሰጥቼ አስተዋውቃለሁ። ከኤ እስከ ኤች ምድብ ያሉትን ተዋንያንም እዘረዝራለሁ። አብራችሁን ቆዩ። የዘንድሮው ይፋ የፊፋ ዓለም ዋንጫ ዜማ ዜናዎቹን ያጅባል። ኦሌ ኦላ አንድነን ማለት ነው። በሃያኛው የዓለም እግር ኳስ ዋንጫ ውድድር የየምድባቸውን ከባዱን የማጣሪያ ፍልም አልፈው ለብራዚል የበቁት አምስቱ የአፍሪካ ብሔራዊ እግር ኳስ ቡድኖች እነማን ናቸው? እግረ መንገዴንም ከኤ እስከ ኤች ምድብ ያሉትን የየሀገሮቹን ቲሞች በመዘርዘር ላስተዋውቅ። አፍሪካውያኑ ጋና፣ አልጄሪያ፣ አይቮሪኮስ፣ ናይጄሪያና ካሜሩን ናቸው። አስተናጋጅ ብራዚልን ጨምሮ በኤ ምድብ ውስጥ ያሉት ክሮኤሽያ፣ ሜክሲኮና የአፍሪካው ካሜሩን ናቸው። እናም በካሜሩን ልጀምር። ካሜሩኖች የማይበገሩ አንበሶች የሚለውን ገናና ስማቸውን ማስጠበቅ ካቃታቸው በጣም ብዙ ዓመታት ተቆጥረዋል። የካሜሩን እግር ኳስ ብሔራዊ ቡድን ያለፉትን ሁለት የአፍሪካ ዋንጫ ማጣሪያዎች እንኳ ማለፍ አልቻለም። በራሳቸው በተጫዋቾቹ መካከል የተፈጠሩ አለመግባባቶችና በሀገሪቱ የፉትቦል ፌዴሬሽን አስተዳደር ድክመት እንደ ምክንያት ይጠቀሳሉ። የካሜሩን መንግሥት ባሳየው ጣልቃ ገብነት ሳቢያም ፊፋ ፌዴሬሽኑን ለጊዜው ከአባልነት አግዶት መቆየቱ አይዘነጋም። ብሔራዊ ቲሙ በመከላከያና አከፋፋይ መስመሮች ጠንካራ ከሚባሉት ቲሞች ጋር ቢያሰልፈውም የፈጠራ ችሎታው ደካማ ነው። ለምሳሌ ለዝነኛው የስፔን ቡድን ባርሴሎና የሚጫወተው አሌክስ ሶንግ የተመደበው ልምዱ በሌለው የአከፋፋይነት ሚና ነው። ይሄ አሰልጣኙን አስወቅሷል። ቲሙን ይጐዳል ሲሉ ብዙ የስፖርት ተቾችም ካሁኑ አመላክተዋል። አርብ፣ በመክፈቻው ማግስት ማለት ነው፣ ከሜክሲኮ ጋር ይጋጠማል። የመጀመሪያው የአፍሪካ ቡድን ግጥሚያ አርብ ነው፣ አያምልጣችሁ። በቢ ምድብ ውስጥ አፍሪካዊ ቲም የለም። በሲ ግን አይቮሪ ኮስት ከኮሎምቢያ፣ ግሪክና ጃፓን ጋር ተመድቧል። የሶሎሞን ካሉ አይቮሪ ኮስት ዘንድሮ በተከታታይ ለሦስተኛ ጊዜ በዓለም ዋንጫ ለመሳተፍ የበቃው በማጣሪያው የሴኔጋልን ብሔራዊ ቡድን አሸንፎ ነው። አይቮሪ ኮስት በእግር ኳስ ጨዋታ በጣም ጥበበኞች የሚባሉ እንደ ዲዲር ሮግባ ያሉ ድንቅ ጎል አግቢዎችን አሰልፏል። የማንቸስተር ሲቲው አጥቂ ያያ ቱሬም የቡድኑ ዐይነ ተጫዋች ነው። ቀድሞ የወርቃማ ትውልዱ አይቮሪኮስት ቡድን አሁን ወደ ሸበቷሞቹ እየተሸጋገረ ሲሆን ይህኛው የዓለም ዋንጫም ለዲዲር ሮግባ የመጨረሻው ሳይሆን እንዳልቀረ ይታመናል። ያ በጥበቡ ይኮራ የነበረ ታላቅ ቡድን ከቅርብ ጊዜ ወዲህ አንድ እንኳ የአፍሪካ ዋንጫ ማንሳት አለመቻሉ ለብዙዎች እንቆቅልሽ ሆኗል። እንኳንስ የዓለም ዋንጫ ሊያገኝ ሲሉ ያሽሟጥጡታል። አይቮሪኮስት የፊታችን እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሦስት ሰዓት ላይ ከጃፓን ጋር ይጫወታል። እዩና ገምግሙ። በዲና ኢ ምድቦች ውስጥም አፍሪካዊ ቲም የለም። ጣሊያን፣ ዩሩጓይ፣ ኮስታሪካና ኢንግላንድ ናቸው። የዲ ምድቦች ኢ ውስጥ ስዊትዘርላንድ፣ ኤኳዶር፣ ፈረንሳይና ሆንዱራስ ይፋለማሉ። ወደ ኤፍ ምድብ ስናልፍ ግን ናይጄሪያን እናገኛለን። አርጀንቲና፣ ቦስኒያ ሄርሰጎቪናና ኢራን ይገኛሉ። በዚህ ምድብ ውስጥ የናይጄሪያ ትልቁ ፈተና ግን በዚህ ምድብ ውስጥ አርጀንቲና ሳይሆን እንዳልቀረ ይታመናል። ናይጄሪያ ከአፍሪካ ምድቡን በአንደኝነት መርቶ ማጣሪያውን ያለፈ ቲም ነው። በጥሎ ማለፍ ውድድሩም የኢትዮጵያን ዋልያዎች አራት ለአንድ ማሸነፉ ይታወሳል። ናይጄሪያ ጥንካሬው ከኋላ በሚያሰልፋቸው ተጫዋቾቹ ነው። በተከላካይ መስመሩ ይተማመናል። አንበሉንና በረኛውን ቪንሰንት ኢኒየማን ጨምሮ ለዚህ ጥንካሬ ተጠቃሾች ናቸው። አጥቂ መስመሩም የሚናቅ አይደለም። ቪክቶር ሞሰስና ፒተር ኦዴምዊንጊ ጥሩ አቋም ላይ ይገኛሉ። በተለይ ቪክቶር ሞስስን ባለፈው ቅዳሜ ከቲም ዩኤስኤ ጋር የወዳጅነት ግጥሚያ ላይ አይቼዋለሁ። የሚቻል አይመስልም። የናይጄሪያ ሱፐርግል ብሔራዊ እግር ኳስ ቡድን በተለይ የ2012ቱን የአፍሪካ ዋንጫ ማጣሪያ ማለፍ ባለመቻሉ በቲም ውስጥ ብዙ ለውጥ ተደርጓል። አሰልጣኝ ስቲቨን ኬሺ እንደ እኔ ያሉትን አሮጌዎች አስወጥተው አማካዩን የተጫዋቾች ዕድሜ ዝቅተኛ እንዲሆን አድርገዋል። በወጣቶች እየገነቡት ነው ማለቱን ፈራው እንዴ። የተጫዋቾች አመራረጥ ፖሊሲያቸውም ምንም እንኳ አልፎ አልፎ ብዙ አነታራኪ ቢሆንም ዘንድሮ የአፍሪካን ዋንጫ ያነሱት ከ1994 ወዲህ ለመጀመሪያ ጊዜ ነው። ይህም የስቲቨን ኬሺ ውጤት ነው። የናይጄሪያ ሱፐር ኢግልስ የፊታችን ሰኞ ለዓለም ዋንጫ ከምድቡ ኢራን ጋር ይጫወታል። በምድብ ጂ ውስጥ የአፍሪካው ጋና ተሰይሟል። ጠንካሮቹ የጀርመን፣ ፖርቱጋልና ብዙም ባያስፈራውም ቲም ዩኤስኤ ይገኛሉ። የጋና ብላክ ጥቋቁሮቹ ከዋክብት እንዲያው ያስፈራሉ ከሚባሉት ቲሞች ጋር ይመደቡ እንጂ እነርሱ ራሳቸው ሊፈሩ የሚገባቸው ናቸው። በኳስ ጥበባቸው በዓለም ስማቸው የገነነ እንደ ማይክል ኢሴን እና አሳሟ ጊያን ያሉ ግብ አዳኞች አሉት። ብላክስታርስ ከዚህ ቀደም በ2010 የዓለም ዋንጫ ቲማቸውን ሩብ ፍጻሜ አድርሰው እንደነበርም መዘንጋት የለበትም። የፊታችን ሰኞ ከዩኤስ አሜሪካ ጋር ይገጥማል። ተከታተሉ። በመጨረሻም ምድብ ኤጅ ከቤልጅየም ሩሲያና ደቡብ ኮሪያ ጋር የተመደበው ሌላው አፍሪካ ብሔራዊ ቡድን አልጄሪያ ነው። ዘዴዘርት ፎክስ የበረሃው ተኩሎች ቲም በጠንካራ ፕሮፌሽናል ተጫዋቾች የተገነባ ነው። ገንዘብ ፍለጋ ወደ ተለያዩ ምርጥ የዓለም ክለቦች የፈለሱ ወጣቶች ሁሉ በዚህን ወቅት ይጠራሩና ለሀገራቸው ይጫወታሉ። ዚነዲን ዚዳን፣ ካሪም ቤንዚማ እንዲሁም ሳሚር ናሲር ተጠቃሽ ከዋክብት ናቸው። የቀድሞዎቹ የዓለም ዋንጫ ድንቅ ተጫዋቾች ዲየጎ ማራዶና፣ ሪቫልዶና ሃቪየር ዛኔቲ በብራዚሉ የዓለም ዋንጫ ብቸኛው የአረብ ሀገሮች ተሳታፊ አልጄሪያ አዎንታዊ አስተያየት አላቸው። ማራዶና አልጄሪያ ዘንድሮ ተአምር ሊፈጥር ይችላል ብሎ ሲተነብይ፣ ሪቫልዶ በበኩሉ ለሁለተኛ ዙር የማለፋቸው ዕድል በሽበሽ ነው ብሏል። የአልጄሪያ ብሔራዊ ቡድን የነገ ማክሰኞ ሳምንት ከቤልጅየም ጋር ይጫወታል። አድማጮቼ በዚህ የዓለም ዋንጫ እግር ኳስ ላይ የሚጫወቱት ብሔራዊ ቲሞች በጠቅላላው ሰላሳ ሁለት ናቸው። ለዛሬ አምስቱን የአፍሪካችንን ተወካዮች አስቀደምኩ እንጂ ለራስ ሲቆርሱ ዐይነት ሆኖብኝ አስቀደምኩ እንጂ በቀጣይ ቀናትና ሐሙስ በይፋ ውድድሮቹም ከተጀመሩ በኋላ ሌሎቹንም አስተዋውቃለሁ። ከሐሙስ ጀምሮ ደግሞ ለአንድ ወር በየቀኑ ልዩ የዓለም ዋንጫ መስኮት የከፈትን ስለሆነ የዚህ በዓለም እጅግ ተወዳጅ ስፖርት ዜና በሽበሽ ይሆናል። እናንተም ከወዲሁ ማን ያሸንፋል ለሚለው ጥያቄ መልስ በማዘጋጀት ቆዩ። ወደፊት እንመጣበታለን። ለዛሬ በዚሁ ልሰናበት። ሰለሞን ክፍሌ ነኝ። ደህና አምሹ። ኦሌ ኦላ አንድ ነን ኦፊሴላዊው የፊፋ ሙዚቃ ነው። eu chamo o mundo inteiro pra jogar e pra mostrar que eu...